የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትላንት በአዲስ አበባ ባካሄደው የተቃውሞ ሰልፍ በመጪው ግንቦት የሚካሄደው ምርጫ ነጻና ፍትሐዊ እንዲሆን ጠየቀ። የታሰሩ የፖለቲካ መሪዎች፣ ጋዜጠኞችና የሙስሊሙ ሕብረተሰብ የመፍትሄ አፈላላጊ ኮሚቴ አባላት እንዲፈቱም መድረክ ጥሪ አቅርበዋል። የሰልፉን ሁኔታ የተከታተለው እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። አምስት ወራት ብቻ በቀሩት የሁለት ሺ ሰባት አጠቃላይ ምርጫዋ ዜማ የመጀመሪያው የተቃውሞ ሰልፍ በአዲስ አበባ በመድረክ የተጠራው ይህ ሰልፍ በተለያየ ጊዜ ሲገለጹ የነበሩ አቋሞቹ የቀረቡበት ጥያቄዎቹ በመፈክሮች የተስተጋቡበት ነው። ከአራት ኪሎ ግንፍሌ ድልድይ በመነሳት በተለምዶ ታቦት ማደሪያ ተብሎ ወደሚጠራው የወረዳ ስምንት ሜዳ ያመሩት ሰልፈኞቹ የዚህ ዓመቱ ምርጫ ነፃና ፍትሐዊ እንዲሆን ጠይቀዋል። እስካሁን ባለው የምርጫ ሂደት እምነት እንደሌላቸውም ሰልፈኞቹ አንጸባርቀዋል። የሰልፉ ዋና ዓላማም የ2007ቱ ምርጫ የጊዜ ሰሌዳ ለውይይት ከቀረበበት ጊዜ ጀምሮ ሲጠይቁት የነበረውና እስካሁን ምላሽ አላገኘው የነጻና ፍትሐዊነት ጥያቄ መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ ተናግረዋል። የሚወስዳቸው እርምጃዎች እስካሁን ድረስ ያሉት ያው የድሮዎቹ ናቸው። ለምሳሌ ምርጫ አስፈጻሚዎች ብሎ ከክልል እስከ ዞን እስከ ወረዳ ድረስ ጠርቶ አሰልጥኛለሁ ይላል። እነዚህ ካድሬዎች መሆናቸውን ኢህአዴግ ካድሬዎች ለመሆናቸው ደግሞ መረጃ ከዚህ በፊትም ሰጠን። አምስት ዓመት ብሎ ተኝቶ ቆይቶ አሁን እነሱኑ መልሶ ይጠራል። እንግዲህ ዋነኛው ምርጫ አስፈጻሚ ኦርቢትሩ ኢህአዴግ እስከሆነ ድረስ ይህንን እስካልቀየረ የምርጫ ላይ መሻሻል ሊያርግ ያለው የሚለው ሁሉ ቀልድ ነው ማለት ነው። ዋናውን ቁም ነገር ላይ ምንም እርምጃ እንዳልወሰደ ያንኑ የሞኝ ነገር መላልሶ መላልሶ ሚደግም እንደሆነ ነው እያየን ያለ ነው። እና ከዛ ውጭ ያለው ምንም ፋይዳ የሌለው ነው። ኢህአዴግ በምርጫው ዙሪያ ከተቃዋሚዎች ጋር ሊነጋገር እንደሚገባውም ፕሮፌሰር በየነ ለተሰብሳቢዎቹ ባሰሙት ንግግር አስረድተዋል። ፈረንጆች እንደምሉት ዝምታ መቀበል ነው። በዝምታ ይህንን የሀገርና የሕዝብን ጉዳይ ከፍተኛ አደጋ እንዲደርስበት መፍቀድ አይኖርብንም። ስለዚህ ሕዝባችንን መቀስቀስ ለመብቱና ለክብሩ ወጥቶ እምቢታውን ማሳየት እንዳለበት እኛ ግንባር ቀደም ሆነን ማሳየትና ማደፋፈር ስላለብን ነው በዛሬው ዕለት ይህንን ሰልፍ ካዘጋጀንበት አንዱና ዋነኛው ምክንያት። ስለዚህ ፍርሃትም ካለ የፍርሃትን ቆፈን ሰባብሮ ወጥቶ ሕዝቡ ለመብቱ መታገል ይኖርበታል እና ይህንን የማስፋፋቱ ኃላፊነት ደግሞ በፓርቲነት የተደራጀን ወገኖች የቅድሚያ ጉዳይ ይሆናል በዛሬው ዕለት በትንሹ ይህንን አሳይተናል በቀጣይ ደግሞ ተደጋጋሚ ጥያቄዎች በማቅረብ ስርዓቱን እንደምናስጨንቅ እና ወደ ድርድርም እንዲመጣ እንደምናስገድደው በህዝባችን ጉልበት ይህንንን የምናሳይበት ጊዜ ሩቅ አይሆንም የሲዳማ አርነት ንቅናቄ ሊቀመንበር ዶክተር ሚሊዮን ቶማቶም የምርጫው ዲሞክራሲያዊነት ከወዲሁ ሊታሰብበት እንደሚገባ ጥሪ አቅርበዋል። ኢህአዴግ ትክክለኛ ምርጫ አካሂዶ መሸነፍና ከስልጣን መውረድ አይፈልግም ያሉት ደግሞ የሀገር ሽማግሌዎችን በመወከል የተናገሩት አቶ ቡልቻ ደመቅሳ ናቸው። ኢህአዴግ የሚባለው መጀመሪያ አዲስ አበባ አገሩ ሲረቅ ዴሞክራሲ ዴሞክራሲ ዴሞክራሲ እያለ እየተለማመጠ ገባ። ገብቶ ቁጭ አለ። አልጋ ላይ አልወርድም አለ፣ እንደ ንጉስ። እናንተና እናንተን የመሰሉ ሰዎች ሁሉ መውረድ አለባችሁ። ሀ አመት ይበዛል፣ መቆየት ብቻ አይደለም። ዲክታቶር ሆነ። ዲክታቶር ማለት ታውቃላችሁ? በኃይል የሚገዛ ማለት፣ በኃይል መግዛት ጀመረ የህዝብን ፍላጎት ጨርሶ አልሰማለ። ህዝቡ የሚያስበው አንድ ነገር፣ እነሱ የሚያስቡ ሌላ ነገር። በአብዛኛው የመድረክ ድርጅቶች አመራሮች፣ አባላትና ደጋፊዎች የተካፈሉበት ይህ ሰላማዊ ሰልፍ ከ2007 ምርጫ በተጨማሪ ሌሎች ጥያቄዎችም የተስተጋቡበት ነው። ለምሳሌም የታሰሩ የፖለቲካ ፓርቲ መሪዎች፣ ጋዜጠኞችና የሙስሊሙ ህብረተሰብ የመፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ ጥሪ አቅርበዋል ሰልፈኞቹ። कल हिता कला हितां वारा ሩማን የመድረክ ከፍተኛ አመራር ዶክተር መረራ ጉዲና ለቪኦኤ ሲናገሩም የህዝቡን ወቅታዊ ጥያቄዎች ማስተጋባት ጭምር የሰልፉ ዓላማ መሆኑን ገልጸዋል። የህግ ህግ በላይነት ይከበር፣ የፖለቲካ እስረኞች ይፈቱ፣ በተለይም እነ ሚዲያ አይነቱ ነጻና ፍትሃዊ ምርጫ አስተዋጽኦ የሚያደርጉ በገለልተኝነት ሁሉንም ያገልግሉ፣ ኢህአዴግ በህዝብ ላይ የሚፈጽማቸው ግፎች ያቁም። የኑሮ ውድነትን ጨምሮ በህዝቡ ላይ የሚሰሩ ነገሮች ይቆሙ። እነዚህ እነዚህ መሰረታዊ የሆኑ የህዝብ ግሶቶች ነው። በተለይ የሁለት ሺህ ሰባቱ አጠቃላይ ምርጫ ነጻና ፍትሐዊ መሆን የተቃዋሚዎቹ ብቻ ሳይሆን የህዝቡ ጥያቄ መሆኑን የመድረክ አመራሮች አስረድተዋል። የዘንድሮውን ምርጫ አስመልክቶ ከተቃዋሚ ፓርቲዎች የቀረቡ ጥያቄዎችና አስተያየቶች ማጣራት እየተካሄደባቸው መሆኑን የብሔራዊ ምርጫ ቦርድ የስራ ኃላፊዎች በተለያየ ጊዜ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ